ዜና ነህ ኢየሩሳሌም እንዴት ነው አሁን? ጋብ ብሎ የሆን ግጭትና ረብሻው አው አሁን ካለፉት እንግዲህ አስራ አንደኛ ቀኑን እናያዘው እና ይሄ ብረት ጠቋሚ መፈተሻው በሴኩሪቲ ካውንስል ማለት የእስራኤሉ የሴኩሪቲ ካውንስል እንዲነሳ ካደረገ በኋላ ተነስቷል። ያው ካሜራው ግን አለ ቢሆንም ግን ፍልስጤሞቹ ወደዛ አካባቢ አልመጣም የሚል ሁኔታ ነው ያሉት። ወደ ጸሎት አካባቢው ላይ ያገረሻል የሚል ሁኔታ አለ። በሌላ በኩል ግን ያው ተለያየ ተጽዕኖ ይችላሉ የውጮቹ ስላለ የአሜሪካኖችም አለ የአውሮፓያኖችም ተጽዕኖቹ ስላለ ምናልባት ጋብ ይላል የሚል እንትን አለ። የዩናይትድ ስቴትስ ልዩ መልክተኛም ወደዛው ጎራ ብለው ነበር አሉ። ይሄ ግጭቱ ከተነሳ ወዲህ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳትም ሰላም እንዲሰፍን ጠይቀው ነበረ። የአውሮፓ ህብረትም ጭምር ግጭቱ የበለጠ እንዳይስፋፋ የፍልስጤምና የእስራኤል ባለስልጣናትን እየጠየቁ ነበር። እና እንዲያው ይሄ ምን ያህል ተቀባይነት አግኝተዋል? ከእኔ ልምድ እምልህ የአንድ ጎረምሳ እድሜ ነው እስራኤል ሀገር ውስጥ ያለሁት። ግን ዝም ብሎ ነው ለፎቶግራፍ ካልሆነ በስተቀር የውጩ ሳይሆን ህዝቡ ራሱ አመፁ ራሱ ተጽዕኖ አሳድሯል ብዬ ገምታለሁ። ሌላው በእስራኤሎቹ ራሱ የናትንያሁንን መንግስት የሚቃወሙ አሉ፣ በተለየ ግራው ክንፍ የሚናገሩ ሰዎች ስላሉ በውስጥ ተጽዕኖ ነው። እነዚህ ከልዑካኖቹ ይመጣሉ በየጊዜው ያለ ጉዳይ፣ ከቫቲካን ይመጣል፣ ከአውሮፓ ይመጣል፣ ከዩናይትድ ስቴትስ ይመጣል። ግን ያው የተለመደ ነው። ይሄ የጠረጴዛ ውይይት፣ ድርድር የሚባል ነገር በጣም አሰልችቷል። ጦርነቱም እንደዛው ነው። በጣም አሰልችን የሆነው ከ1948 እስራኤል እንደ መንግስት ከተመሰረተች ጊዜ ጀምሮ በጦርነት ተሞክሯል፣ በድርድር ተሞክሯል። የመጣ ሰላም ግን እስካሁን አላየንም። እስከ መቼ ነው ይሄ ግጭት፣ ጦርነት፣ መወሻሸት እና መሸዋወድ እስከ መቼ ይቀጥላል? እኔ ምልህ መፍትሄ አይኖረውም አለለም በሁለቱም አካባቢ ላይ አስተሳሰባቸውን እስከሚቀይሩ ደረጃ ድረስ ነው። ለምሳሌ በአውሮፓ ታሪክ ላይ በምንመለከትበት ጊዜ ወደ አንድ መቶ ዓመት ያህል ነው ተከታታይ ጦርነት የተካሄደበት። ስለዚህ በዚህ በመካከለኛ ምስራቅ ያለው በተለይ የፍልስጤም እና የእስራኤል ጉዳይ መፍትሄ ይመጣል። መፍትሄው የሚመጣው ግን በሁለቱም አካባቢ ይህንን በጉልበት የመጠቀም አስተሳሰባቸውን ሲቀይሩና ወደ ኢኮኖሚ አስተሳሰባቸው በሚመጡበት ጊዜ ነው። እንደዚህ አይነት እንዲያው ይቅርታ ዜና፣ እነዚህ ጋር ላቋርጥህ። ምናልባት እንዲያው ቢያንስ በእስራኤሎች ወገን ሰላማዊ መፍትሄን እንደ ዘላቂ መፍትሄ የሚያይ ወይም ይህን አስተሳሰብ የሚያራምድ አካል አለ? አሁን ከእስራኤል ፖለቲከኛ ወይም ደግሞ አለ። አሁን ለምሳሌ የግራው መቼም ከዚህ ከሩሲያ መውደቅ በኋላ በዓለም ላይ የግራው አስተሳሰቡ ሁሉ እንደው የወደቀ የመምጣት ሁኔታ ነው እንጂ አሁንም ቢሆን በጣም በከፍተኛ ደረጃ ይተችታል ከፍተኛ ደረጃ ይተችታል። ለምሳሌ አሁን ለምሳሌ የቤት መፍረሳቸውን ጉዳይ ትክክል አለመሆኑን ግራው ይናገራል። የፍልስጤሞችን ስቃይ ይናገራል። ሌላው ቀርቶ አረብ እስራኤልያኖች ሁሉ በውስጥ እየኖሩ የሚደረግባቸው ስቃይ ሁሉ እየተናገሩ ናቸው። ስለዚህ ይሄ ሁኔታ ስላለ ሌሎችም የሚያስቡ ስላሉ እኔ እርግጠኛ ነኝ። አብዛኛው እስራኤላዊ መፍትሄው ሊሆን የሚችለው አሁን ባለው ሁኔታ እንዳልሆነ ያምናል። እስራኤላዊ እኮ ያምናል። የፖለቲካው ጉዳይ ነው። የተወሰኑ ሰዎች የስልጣን ጉዳይም ይመስለኛል። ስለዚህ ምንድን ነው ቁጭ ብሎ ሊያስቡ የሚችሉ ሰዎች አሉ። እኔ እርግጠኛ ነኝ የፍልስጤምና የእስራኤል ጉዳይ እንዲህ እያደረገ መቶ አመት ይቀጥላል ብዬ አላምነም። አመሰግናለሁ። ዜና ነህ እንደተለመደው ለሰጠህን አስተያየት